የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ ለዛሬ ረቡዕ የካቲት 9 2012 ዓ ም ምሽት መሰናዷችን የያዝናቸውን ፕሮግራሞች በጥቂቱ እናስተዋውቃችሁ። ማቆያ ውስጥ መግባት ጥቅሙ ነው። ይህን ወረርሽኝ ለመከላከል በሚደረገው ጥረት ውስጥ ያለ አካል የሁሉም ነው። ይህን ስል ምን ማለትኛው? እንግዲህ ከግለሰቡ ይጀምራል። ግለሰቡ ማቆያው ሲገባ ዝም ብሎ አይደለም የሚቀመጡ አንደኛው፣ ቀን በቀን ክትትል ይደረጋል። ኤኒ የዚህ በሽታ ምልክት እዛ ያሳየነው ወይ የሚለው ክልክል ይደረግበት ስለዚህ ቶሎ ይህን ምልክት ማሳየት ከጀመረ ቶሎ ሕክምና እንዲጀምር ቶሎ ምርመራው እንዲያገኝ ቴስት እንዲደረግ እድል ያገኛለ። ይሄ የተጠረጠረ ሰው ማለት ነው። አንደኛው ከራሱ ይጀምራል ማለት ነው። በጤና ሚኒስቴር የህክምና አገልግሎት ዋና ዳይሬክተር አቶ ያዕቆብ ሰማን ናቸው። ማቆያ ቦታዎች ዘርዘር ያለ መረጃ ሊሰጡን አብረውን ያመሻሉ። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ፕሮግራሙን በመምራት ጽዮን ግርማ አብራያችሁ አመሻለሁ። ኤልያስ አስማረ ፕሮግራሙን በማቀናበር አብሮን ይሆናል። አሁን ለአጫጭር ዜናዎች ከኤደን ገረመው ጋር ብቷችሁ። በናይጄሪያ እስካሁን ድረስ በኮሮና ቫይረስ የተያዙ ሰዎች ቁጥር ከሶስት በላይ ባይዘልም የቫይረሱን ስርጭት ለመገደብ ሰዎች ማህበራዊ ርቀታቸውን እንዲጠብቁና ባህሪያቸውን እንዲያስተካክሉ በሰፊው ትምህርት እየተሰጠ ነው። በናይጄሪያ ዋና ከተማ የሚገኙ አብያተ ክርስቲያናት ለምዕመናን የእጅ ጓንት፣ የፊት መሸፈኛ ጭንብልና የእጅ ማጽጃ ሳኒታይዘር እያቀረቡ ይገኛሉ። በየካቲት ወር 2012 በናይጄሪያ የቫይረሱ መግባት ይፋ ከተደረገ ጊዜ ጀምሮ የአብያተ ክርስቲያናቱ ይህን መሰል እርምጃ እየወሰዱ ነው። በኒው ኪንግደም ቤተ ክርስቲያን ውስጥ ዋና ፓስተር የሆኑት ጄዲ አገላንኪን በአንድ ማንኪያ ከመቁረብ ጀምሮ እጅ ጭኖ መጸለይ የመሳሰሉ ድርጊቶችን ከማድረግ ተቆጥበናል ብለዋል። በተመሳሳይም ትምህርት ቤቶች ባንኮችና ሆቴሎችም ቅድመ ጥንቃቄ ላይ በርትተው እየሰሩ ነው። ባንኮች የእጅ ንጽህና መጠበቂያ ሳኒታይዘር ከማቅረብ ጀምሮ የሰውነትን ሙቀት እየለኩ ይገኛሉ። በአጠቃላይ በአፍሪካ ናይጄሪያን ጨምሮ በ30 በዓላት ላይ የኮሮና ቫይረስ መገኘቱ ተገልጿል። ቻይናን ጨምሮ ከምዕራብ ፓሲፊክ ማዶ ባሉ ሀገራት ላይ የኮሮና ቫይረስ ሟቾች ቁጥር ከፍተኛ ነው። ይሁንና በአውሮፓ የተመዘገበው ቁጥር በሌላው የዓለም ክፍል ከተመዘገበው እጥፍ መሆኑ ተገልጿል። የዓለም የጤና ድርጅት የአውሮፓ በከፍተኛ ሁኔታ በቫይረሱ መጠቃት ጋር በተያያዘ በተለየ የሚነሳ ይሄ ነው ሊባል የቻለ ሁኔታ አለመኖሩን አስታውቋል። የጤና ድርጅቱ ቃል አቀባይ የሆኑት ክርስቲያን ሊንድሜር ለአሜሪካ ድምጽ እንደገለጹት ቫይረሱ በከፍተኛ ሁኔታ ሊሰራጭ እንደሚችል ለሳምንታት ስንገልጽ ቆይተናል ብለዋል። እንደሳቸው አባባል አብዛኞቹ ሀገራት በቫይረሱ እስኪጠቁ ድረስ ምርመራ ለማድረግ ለማከምና ክትትል ለማድረግ ዝግጁ አልነበሩም። ይሁንና ሲንጋፖርና ቻይና ጥብቅ የሆነ የጤና የማህበራዊ፣ የፖለቲካዊ እርምጃ በመውሰዳቸው ምክንያት በከፍተኛ ሁኔታ ቫይረሱ እያሽቆለቆለ ይገኛል ብለዋል። ቃል አቀባዩ አክለውም በአሁኑ ሰዓት ጣሊያን፣ ስፔን፣ ፈረንሳይና ስዊዘርላንድ እያደረ ጉት ያለው እርምጃ ውጤታማነትን ለመመዘን ገና መሆኑን ጠቅሰው ቫይረሱ ስርጭቱን ከመቀነሱ በፊት በከፍተኛ ሁኔታ ያሻቅባል ነው ያሉት። በዛሬው ዕለት ዓለም አቀፉን የኮሮና ቫይረስ ስርጭትን ተከትሎ የአውሮፓ ሕብረት ሙሉ ለሙሉ ድንበሮች እንዲዘጉ ያገደ ሲሆን ጣሊያን፣ ስፔንና ፈረንሳይም በከፍተኛ ሁኔታ በቫይረሱ በመጠቃታቸው ሳቢያ ከባድ የሆነ የእንቅስቃሴ ገደብ አድርገዋል። ማሌዥያም በተመሳሳይ የእንቅስቃሴ ገደብ ጥላለች። ማሌዥያ ውስጥ አምስት መቶ የተረጋገጡ የኮሮና ቫይረስ ተጠቂዎች ያሉ ሲሆን አገሪቷም በከፊል መዘጋት ውስጥ ሆና ለቀጣዩ ሁለት ሳምንታት ትዘልቃለች ተብሏል። የሳውዲ አረቢያ ባለስልጣናትም በበኩላቸው ለግል ድርጅቶች ሰራተኞቻቸው ከቤት ሆነው እንዲሰሩ መልእክት ያስተላለፉ ሲሆን በአካል መገኘት ላለባቸው ሰራተኞች ደግሞ ማህበራዊ ፈቀቅታን እንዲተከብሩ መልእክት አስተላልፈዋል። ዓለም አቀፉ የጤና ድርጅት ቫይረሱ በ159 ሀገራት 185000 ሰዎችን እንዳጠቃና 7500 ሞቶችን እንዳስከተለ አስታውቋል። በዩናይትድ ስቴትስ በኮሮና ቫይረስ ሳቢያ መቶ ሰዎች ህይወታቸው ያለፈ ሲሆን የሀገሪቱ ከፍተኛ አመራሮችም ከአስር ሰው በላይ በቡድን እንዳይገኝ ግፊት እያደረጉ ነው። ትላንት አመሻሽ ላይም የካሊፎርኒያና የካንሳስ አገረ ገዢዎች እስከሚቀጥለው የትምህርት አመት ድረስ ትምህርት ቤቶች እንደተዘጉ እንደሚቀጥሉ አውጀዋል። በተያያዘ በኮሮና ቫይረስ ምክንያት በኢኮኖሚ ላይ የደረሰውን ጫና ለመቀነስ የአሜሪካ የፌዴራል መንግስት ለዜጎች በቀጥታ ገንዘብ ሊሰጥ እንደሆነ ተነገረ። በሽታው እንዳይዛመት በሚል ስራ ላቆሙ ዜጎች በተለይም በሆቴል በሬስቶራንት እና በመሳሰሉት ተቀጥሮ ሲሰሩ ለነበሩ ገንዘቡ እንደሚላክ ፕሬዚዳንት ዶናልድ ትራምፕ በትዊተር ገጻቸው ላይ አስታውቋል። የዩናይትድ ስቴትስ የግምጃ ቤት ኃላፊ ስቲቭን ሞንቺንም ፕሬዚዳንቱ በደረሳቸው መመሪያ መሰረት በቀጣይ ሁለት ሳምንታት ውስጥ ቼኮችን ለዜጎች እንደሚልኩ አስታውቋል። አሜሪካ በቻይና ሚዲያ ተቋማት ላይ ያደረገችውን እቀባ ተከትሎ ቻይና በሶስት ዋና በሚባሉ የአሜሪካ የዜና ተቋማት ላይ እገዳ እንደምታደርግ በትላንትናው እለት አስታውቃለች። የቻይና የውጭ ጉዳይ መስሪያ ቤት ዜና አወጃ እንደሚለው በኒውዮርክ ታይምስ፣ ዎል ስትሪት ጆርናልና በዋሽንግተን ፖስት ተቀጥረው ይሰሩ የነበሩ ጋዜጠኞች የስራ ፈቃዳቸው በአመቱ መጨረሻ ላይ የሚጠናቀቅ ቢሆንም በውሳኔው በአስር ቀን ውስጥ ግን ፈቃዳቸውን እንዲመልሱ ታዘዋል፣ ተብሏል። እንደ መግለጫው ከሆነ እነዚህ ጋዜጠኞች በቻይና በሆንግ ጎንግ እና በማካኦል ግዛቶች በሙሉ ጋዜጠኝነት መስራት እንደማይፈቀድላቸው ተገልጿል። ኤደንን ለዜናዎቹ እናመሰግናለን። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እያስተናገድኳችሁ እገኛለሁ። አሁን ቀዳሚውን ርዕሳችንን እናስደምጣችሁ። ኢትዮጵያ ውስጥ ለኮሮና ቫይረስ ተጋልጠው ሊሆን ይችላል በሚል የተጠረጠሩ ሰዎች የሚቆዩባቸው ስፍራዎች የተዘጋጁት በጤና ተቋማት ውስጥ መሆኑን ማቆያ ጣቢያዎቹ የተሟላ የምግብ አቅርቦት እንዳላቸው፣ እያንዳንዱ ክፍልም የግል ንጽህና መጠበቂያ የተዘጋጀለት መሆኑን በጤና ሚኒስቴር የሕክምና ዋና ዳይሬክተር አቶ ያዕቆብ ሰማን ለአሜሪካ ድምጽ ገልጸዋል። በኢትዮጵያ የሚገኙትን ማቆያ ጣቢያዎች ይዘት በተመለከተ አቶ ያዕቆብ ሰማን አነጋግረን ያሰናዳ ነው ዘገባ አለ ቀጥሎ ይቀርባል። ለኮሮና ቫይረስ ተጋልጠው ሊሆን ይችላል በሚል የተጠረጠሩ ሰዎችን በተለየ ለማቆየት የተዘጋጁት ስፍራዎች የሚገኙት በጤና ተቋም ውስጥ መሆኑን በጤና ሚኒስቴር የሕክምና አገልግሎት ዋና ዳይሬክተር አቶ ያዕቆብ ሰማን ለአሜሪካ ድምፅ ይናገራሉ። ይህም የሆነው አሁን በጣም የተጨናነቀ ሁኔታ ስለሌለ እንደሆነም ያስረዳሉ። ማቆያ ስራዎቹ እስካሁን ባለው ሂደት የጤና ተቋም ውስጥ ናቸው። ሁላቸው ማለት ይቻላል። እስካሁን ባለው ማለት ነው። ጤና ተቋም ውስጥ ነው ያሉት። ምናልባት ከዚህ በኋላ እየጨመረ መሄድ ከሆነ ከጤና ተቋምም ልንወጣ እንችል ይሆናል። በአዲስ አበባ ከተማ በአሁኑ ሰዓት የተዘጋጁትን ማቆያ ጣቢያዎች አቶ ያዕቆብ ያስረዳሉ። ለይቶ ማቆያ ቦሌ ጨፋ ጤና ጣቢያ ይባላለን እዛ ውስጥ ነው ያለው። አሁን እንደው እንግዲህ እዛ ምንም አይነት ተገልሎ የቆየ ሰውም የለንም። ሁለተኛው ማቆያችን ሆስፒታል ነው። ትልቅ ሆስፒታል ያው ለዛ ፐርፐዝ ያዘጋጀ ነው። ወደ አምስት መቶ አልጋ ያለው የካ ኮተቤ ጠቅላላ ሆስፒታል ነው። አሁን ለይትን የተጠረጠሩ ሰዎች የምናቆየው ተመርምረው ውጤታቸው እስከሚታወቅ እሱ አዲስ ሆስፒታል እና ጥሩ ሆስፒታል ነው። ለዚህ ከርበጋ የተዘጋጀ ሶስተኛ ማቆያ ቦታው ከአራት ኪሎ አካባቢ ያለ አዲስ ጤና ጣቢያ ነው፣ ቱሪስት ሆቴል ቅበቅ ብሎ የሚገኝ እዛም። ዛሬ ላይ እንደውም እዛ ሄጅ የነበረ አስራ ስድስት አካባቢ ተገልለው የቆዩ ሰዎች አሉ። የአስሮች ውጤት ዛሬ ስለደረሰ ኔጌቲቭ ስለሆኑ እሱ ወደዚህ ፕሮሲጀሩን ተከትሎ ወደ ቤተሰባቸው ተፈላቅለው ለሚቀጥሉ አስራ አራት ቀን ራሳቸውን ምንም እንኳን ኢዜቲቭ ቢሆኑም ራሳቸው የሀገር ሉ ምክር ተሰጥቷቸው በኋላም ጤና ድርጅት ከመንደሽ መሰረት ወጥተዋል። ለኮሮና ቫይረስ ተጋልጠው ይሆናል በሚል የተጠረጠሩ ሰዎች እንደ ሌሎች አገሮች ቁጥራቸው የበዛ ባለመሆኑ እስካሁን የተዘጋጁት ማቆያ ጣቢያዎች አብዛኞቹ ባዶ መሆናቸውን የተናገሩት አቶ ያዕቆብ፣ ነገር ግን ቁጥሩ ሊጨምር ይችላል በሚል ስጋትና ግምታዊ ስሌት ስላለ አዲስ የተዘጋጁ ቦታዎች እንዳሉ ይናገራሉ። ከሌላ ሀገር ኤክስፒሪየንስ የመጀመሪያው ሳምንት ሁለተኛው ሳምንት አልፎ ሶስተኛው ሳምንት ላይ ክሌሎቹ በጣም ሊጨምሩ ይችላሉ። ሁሉም ሀገር እንደዛ አይነት ኤክስፖኔንሽል የሆነ ጭማሪ አይተናል እና ተመሳሳይ ነገር እኛም ከን ሊፈጠር ይችላል የሚል ግምት ስላለን ሌላ ተጨማሪ መግለያ ሳይቶች እያዘጋጀን ነው። ለምሳሌ ቅዱስ ጴጥሮስ ስፔሻላይዝ ሆስፒታል ውስጥ ምናልባት ነገ ዝግጁ የሚሆን ወደ ሰማንያ ያልጋ ያለው መግለያ ማዕከል እያዘጋጀን ነው ቅዱስ ጴጥሮስ ሆስፒታል ውስጥ ተማሪዎች መኖሪያ ተብሎ የተዘጋጀ አዲስ ህንጻ ዶርምተር አለ። እሱም ወደ ሁለት መቶ ሃምሳ አልጋ አካባቢ ያለው ከነገ ጀምሮ ዝግጅቱ ይጀምራል። ምናልባት አርብ ወይም ቅዳሜ ዝግጁ ይሆናል ብለን እናስባለን። በተመሳሳይ የአንድ ጤና አዲስ ጤና ጣቢያ ቃልቲ ወረዳ አዲስ ጤና ጣቢያ ነው፣ ሌላ አገልግሎት የማይሰጥ እዛም ነገ አምስት ሀምሳ አልጋ ይገባ ብለን እናስባለን። ስለዚህ እስከ አርብ ወይም ቅዳሜ ድረስ ተጨማሪ ወደ አምስት መቶ አካባቢ ማግለያ አልጋዎች ይኖሩናል ብለን እናስባለን። እነዚህ ሁላቸውም ጤና ተቋም ናቸው። ረ የአገልግሎት መስጫ ተብሎ የተገነቡ አዳዲስ አገልግሎት ግን ያልጀመሩ ጤና ተቋም ውስጥ ናቸው። ወደ ማቆያ ጣቢያው እንዲገቡ የሚደረጉት ሰዎች እነማን ናቸው? አቶ ያዕቆብ ይመልሳሉ ውስጥ የሚገቡት አብዛኞቹ ሰዎች ጤነኞች የተጠረጠሩ ማለት ምክል ምልክት ያሳዩ ወይም ደግሞ ምልክት ካለው ሰው ወይም ከተጠረጠረ ሰው ምክንያት የነበራቸው ወይም ደግሞ ወረሽኙ በደንብ ከተዛመጠባቸው ሀገር የመጡ ሰዎች ናቸው። ስለዚህ ጤነኛ ሰዎች ስለሆኑ ያው በተለይ ሳምፕል ተወስቶ ውጤት እስከሚደርስ፣ አንዳንዶቹ ደግሞ ምልክት ከሌላቸው ደግሞ ኦብዘርቭ ሲደረጉ እኔ ዛሬ ከአራቱ ሳይቶች ሶስቱ ሄጅ ነበረ። የከፋ የሆነ ችግር የለባቸውም፣ የኢንፍራስትራክቸር ችግር ማለት ነው። ምክንያቱም አገልግሎት እየሰጡ እንደዚህ ያል ጀምሮ አዳዲስ ተቋማት ስለሆኑ እንዲህ መሰረታዊ የሆነ ኢንፍራስትራክቸር ችግር የለባቸውም። እንግዲህ ካየሁት ነው አንድ ክፍል ውስጥ አንዳንድ ክፍል ውስጥ ብቻ ነው የሚሆኑት ካአሁን ባለን ምክንያቱም ወይም አልሆንም በሰው ቁጥር ማለት ክፍት ቦታዎች ብዙ አሉ። እንደነገርኩት ለምሳሌ የካኮታቤ አምስት መቶ አልጋ ነው የተዘጋጀው ከዛ ውስጥ መቶ አምሳ አካባቢ ለተጠርጣሪ ሰዎች ቆ የሚቆዩበት ሌላው ግን ማልባት በሽታው ሙሉ ለሙሉ እየተገኘባቸው ብለን ያዘጋጀ ነው። ግን እስካሁን ድረስ ማክሲመም በአንድ ጊዜ ኖሮን የሚያውቀው ኬዝ ወደ ሀያ ሶስት ወደ ሀያ አራት ነው። በበተለይ ከክላት ወደ የመጀመሪያው ኬዝ ፖስቲቭ ካገኘር በኋላ ከሱ ኮንታክት የነበራቸው ሰዎች ሲመጡ የነበረው ቁጥር ነው። ከዛ ከማግስቱ ተመርምሮ ብዙዎቹ ኔጌቲቭ ሆነው ወደ ወጥቷል። ስለዚህ በጣም ብዙ ቁጥር ስለሌለም እስካሁን አልተጀገረም። ግን ከዚህ በኋላ ሁልጊዜ አንዳንድ ሮም ሁሉም ስላገኛሉ የሚለው እንግዲህ አብረው የምናየው ነው የሚሆነ ቁጥሩ እየጨመረ መሄድ ከሆነ እንግዲህ ሌላ ሀገር አይዞሌት ማድረጊያ አቅም ጠፍቶ ኮሎቲክ እንኳ ሆነው ይሄ አይዞሌት እንዲያደርጉ ሪከመንድ እያደረጉ ያሉ ሀገሮች አሉ። ምክንያቱም ያው እየቆየ ሲሄድ በተለይ ኮሚኒቲ ትራንስሚሽንን እየበዛ ከሄደ የሚጠረጠሩ ሰዎች ብዙ ይሆናሉ። ለጊዜው የተዘጋጁት ማቆያዎች የተሟላ አገልግሎት እንዳላቸውም ተናግረዋል። ሁሉንም ቴካዌ ነው። ልክ እንደ አውሮፕላን የሚደረገው አይነት ፓኬጅ ኪት አለው፣ ምግብ ኪት አለው ስለዚህ ቴካዊ በሆነ ዕቃ በጀሩም ነው ዲስትሪቢዩት የሚደረገው። የሚያደርጉ ሰዎች ትሬንድ ሆነው ነው ያሉት። ተጠንቀቀው ከበሉ በኋላ በሴም ዌይ ዲስፖዝ ይደረጋል። አቶ ያዕቆብ፣ ይህም ሆኖ ግን ተገለው የተቀመጡ ሰዎች አብዛኞቹ ተገሎ መቀመጥ ያለውን ጥቅም የተረዱት አይመስልም ይላሉ። ያው የተገለሉ ሰዎች እያስቸገሩ ነው ያው ጤነኞች ናቸው ብዬሻለው። የመቀላቀል አንድ ክብር ክፍል ሼር የማድረግ የማውራት በቃ ሌላ ፍረንች ቡክ የመግባት ነገር እያሳየ በጣም ስትሪክት የሆነ አድቫይስ ጥበቃዎች፣ ስትሪክት የሆነ ሪያክሽን ለማድረግ ሙከራ ያደርጋልብን ስል አሁንም ማህበረሰባችን ላይ ኳራንታይን የመሆን ኮንቴክስትም እንግዲህ ወይም እኛም በደንብ አላስተማር ናቸውም ይሆናል ማህበረሰባችንም ይሄ የመጀመሪያም ጊዜ ስለሆነ እንደዚህ አይነት አክሽን ውስጥ እየገባን ያለ ነው። ቀስ በቀስ እያወቁ ይመጣሉ የሚል እምነት አለኝ። አሁን እንግዲህ ማሲቭ የሆነ የማህበረሰብ እንቅስቃሴ ተጀምረዋል። ከጠቅላይ ሚኒስትሩ ጀምሮ አጠቃላይ ያው ኢንጌጅ ማድረግ ጀምረዋል። ኦፍሊ ሀዊ ነሱ እየጨመረ ሲሄድ ጤና ተቋምም የተለዩ ቦታዎችን ብቻ ሳይሆን ቤቱን ሰው አይዞሌት አድርግ ሲባል በመመሪያ በተሰጠ መመሪያ መሰረት አይዞሌት ማድረግ ወይ ራሱን ማግለል የሚችልበት ሁኔታ ይፈጠራል ብዬ አስባለሁ። አሁን ትንሽ ፓኒክ ነገር አለ። ያው የመጀመሪያ ክልል መደናገጥ፣ መፍራት፣ አዎ የመፍራት የመደናገጥ ባህሪ ያለ። ስለዚህ ህብረተሰቡ ሳይደናገጥ ሳይሰራ ራሱንም ቤተሰቡንም ሀገሩንም መጠበቅ የሚቻለው ከተጠረጠረ ተጠረጠረ ማለት ስተዋንጠፈት ማለት አይደለም። አቶ ያዕቆብ የገጠማቸውንም በምሳሌ ያስረዳሉ። አሁን ለምሳሌ ትናንትና የገጠመን ነገር ስላለ፣ የካፖታ ቤ ላይ እንግዲህ አንዳንዳቸው ሩም አላቸው እንደ ሆቴል ነው። እዛ ሽንት ቤት እንደመጠጠበ ያለው እዛ ሁሉ ነገር እዛ ያለው ክፍሎች ናቸው። ግን ነሚገል ታገኝ የሚል ሰው አካባቢ ስላለው፣ በጣም ምልክት ስለሌላቸው፣ የታመሙ ሰዎች ስላልሆኑ እዛ ሰአቱ ባለሙያዎቹ እዛ እንዲቆሙ ኤክስፔክት አይደረግ ማለት ባለሙያዎቻችንም ኤክስፖዝ እንዳይሆኑ ከሪስኩ ሪስክ የነሱን ሪስክ ለመቀነስ ኤክስፖዘር አመክረው ጋይድ ፕሪንት የተደረገች ጋይድ ያለች እሱ ተሰርቷቸው ስልክ አለ ውስጥ ላይ ያው ችግር ሲኖርባቸው ኮምፕሌንት ሲኖራቸው በእሱ ደውለው እንዲያሳውቁ ነበር አሳምፕሽኑ። ግን ይህን ሚድል ሲገናኝ ሲያወሩ በኮሪደር ላይ ቆሞ ሲያወሩ ሲገናኙ ፒክ እያደረግን ነው። ግን ያው ቀስ በቀስ እየተማሩ እየተማሰሰቡ ይመጣል ብለን እናስባለን። በየቀኑ ያው በሚዲያዎች ከአመት ዲስከሽኖች እያደረግን ነው። ስለዚህ መግለጫዎች የሰጠን ነው። ሶሻል ሚዲያ ላይ በጣም ብዙ ምልክቶች የተላለፉ ነው። ሆፕፉሊ እንግዲህ ትዙ በዚህ እየጨመረ መሄድ ከሆነ ማህበረሰቡም ሊያግዘን ይገባል ብዬ አስባለሁ። የማቆያ ስፍራ ራስን አግልሎ መቀመጥ ያውም ለ14 ቀን የሚጠቅመው አገር በመሆኑ እንኳን በተዘጋጀ ስፍራ ይቅርና መኖሪያ ቤት እንኳን ይህን በማድረግ ህብረተሰቡ ሊተባብር ይገባል ሲሉ ይጠይቃሉ። ይህ ደግሞ ጥቅሙ ለማህበረሰቡ መሆኑን አስረግጠው ይናገራሉ። ማቆያ ውስጥ መግባት ጥቅሙ ይህን ወረርሽኝ ለመከላከል በሚደረገው ጥረት ውስጥ ያለ አካል የሁሉም ነው። ይህ ስል ምን ማለትኛው? እንግዲህ ከግለሰቡ ይጀምራል። ግለሰቡ ማቆያ ውስጥ ሲገባ ዝም ብሎ አይደለም የሚቀመጡ። አንደኛው ቀን በቀን ክትትል ይደረጋል። ይህኒ የዚህ በሽታ ምልክት እያ እያሳየ ነው ወይ የሚለው ክትትል ይደረግበት። ስለዚህ ቶሎ ይህን ምልክት ማሳየት ከጀመረ ቶሎ ሕክምና እንዲጀምር ቶሎ ምርመራው እንዲያገኝ ቴስት እንዲደረግ እድል ያገኛል። ይሄ የተጠረጠረ ሰው ማለት ነው። አንደኛው ከራሱ ይጀምራል ማለት ነው። ሁለተኛው እንግዲህ አንድ ሰው ብቻውን የሚኖር ሰው የለም። ቤተሰብ አለው። ልጅ ይኖረዋል ወይም ባለቤት ይኖረዋል። አባት፣ እናት፣ ጓደኛ፣ ብዙ ቤተሰብ ይኖረዋል። ስለዚህ ሁለተኛው ይሄ ሰው ተገሎ በመቀመጡ ሌሎች በዙሪያው ያሉ የሚወዳቸው የሚያከብራቸው ቤተሰቦቹ፣ ጓደኞቹ ፕሮቴክት ያደርጋል ባለማወቅ በሚደረጉ ንግጅዎች፣ ቅርብቦች፣ ማህበራዊ ግንኙነቶች ሊተላለፈው የሚችለው በሽታ ያቆማል ማለት ነው። ከራሱ ይቀጥለው ቤተሰዎቹን ይጠብቃል ማለት ነው። የሚወዳቸው ሰዎቹን ይጠብቃል። ሶስተኛው ማህበረሰቡን ይጠብቃል። እንግዲህ አንድ ሰው በቀን በማህበራዊ ግንኙነቱ በጣም ብዙ ሰዎች ያገኛል። በስራ አጋጣሚ ሊያገኝ ይችላል በሃይማኖት ተቋም ሲሄድ ሊያገኝ ይችላል። ቤት መኖሪያ አካባቢ በሚደረጉ እንቅስቃሴዎች ሊያገኝ ይችላል። ግብይቶች፣ ሬስቶራንቶች ብዙ ቦታ ሊሄድ ይችላል። በዚህ ውስጥ እንግዲህ በአካባቢ ያለው ማህበረሰብ ለሌላ አደጋ ሊያጋልጥ ይችላል። ይሄ ማህበረሰቡን መጠበቅ ይችላል። ስለዚህ ሌላኛው የማህበረሰቡ ሌላ ሀገር ይሄን ወረሽኝ ለመከታተል እንደ ሀገር በጣም ብዙ ገንዘብ በጣም ብዙ ሙያ በጣም ብዙ ሰዓት በጣም ብዙ ነገር እየተደረገ ነው። ሀያ አራት ሰዓት ነው ሊትራሊ የምንሰራ ዋ በዚህ ሰዓት አውራሽ ቢሮ ውስጥ ሆኜ ነው እያወራዋሽ ያለው። ስለዚህ ይሄ ናክል ሚኒስትሮቹ ግማሽ ሌሊት ላይ ቢሮ ሆነው ነው እኛ የምናያቸው። ስለዚህ ይሄ ሁሉ የምናደርገው ጥረት በሽታው እንዳይሳሳ፣ ማህበረሰባችን እንዳይጎዳ፣ የግለሰቦች የምንወዳቸው ሰዎች ህይወት እንዳናጣ ነው። ሌላ ምንም ሪዝን የለውም። ስለዚህ ለዚህ ኮንትሪቢውት ያደርጋል ያ ሰው ራሱን ኳራንታይን አድርጎ እንዲታከም ራሱ እንዲያገል ከዛ ታውቆ ፖስታ ካለበት ቶሎ ሕክምና እንዲያገኝ ና እንዳያስይዝ ወይም እንዳያስተላልፍ በመደረጉ ራሱም አድርገውም አገሩም ይጠቅማል። ከዛ ደግሞ ይሄ ኢፒደሚክ ወይም ደግሞ ይሄን ወረርሽኝ እንግዲህ ዓለም ጤና ድርጅት የዓለም አቀፍ ወረርሽኝ ወይ ደግሞ ግሎባል ፓንደሚክ ነው ብለዋል። ስለዚህ አሁን ዓለም አንድ መንደር ናት። ኢትዮጵያ በምን የምታደርገው የቁጥጥር ሂደት ወይም ደግሞ የቁጥጥር መሳካት በዓለም አስተዋጽኦ አለው። ስለዚህ አንድ ሰው አንድ ግለሰብ ከሆነ አካል ነው የሚጀምረው አንድ ሰው ሁለት ሰው ብሎ ነው የሚጀምረው እና ግዲ እንግዲህ አሁን ምናክል ህይወት እንዳን ምናክል ኢኮኖሚ ክራይሲስ እንደነበረ በሀገሮች መካከል ያለው ግንኙነት ምናክል እንደተጎዳ እያየን ያለ ነው እና አንድ ሰው ራሱን በማግለል ኳረንታይን በመደረጉ በሽታ እንዳያስፈላልፍ በመደረጉ የሁሉ ስርዓቱ አሁን ይህን ቁጥጥር የሚያደርግበት ስርዓቱ በሙሉ ሊጠቀምም ሊጎዳም ይችላል ማለት። ስለዚህ እኔ ይሄ ሲባል እንደውም ሰዎች ይህን ከጠረጠሩ ራሳቸውን እንደው ከእቤት ኳረንታይን ማድረግ የጤና ባለሙያዎችን ማማከር፣ ጤና ሚኒስትር ነፃ የስልክ መስመሮችን ሰማንያ ሶስት ሰላሳ አምስት ዘጠኝ ሀምሳ ሁለት ሰጠ አይፈርት መስመሮች አለ ደውሎ ምክር ማግኘት እንደዚህ አይነት ደግሞ ትቅ ያለ ነቅረብ ታሪክ አለን ደግሞ ባለሞች መጥተው እንዲያቸው ማድረግ ከዛም ከባሰ ደግሞ ማግለያ ተቋም ማገብቶ ተወሰነ ቀን አስራ አራት ቀና እንግዲህ እስካሁን ባለው ሄድላይን ምልክት ካሳየ መሀል ላይ ግን ሳምፕል ወስዶ ምርመራ ይደረግለታል። ስለዚህ ይሄ ስለሆነ ጥቅሙ እንደነገርኩች ከግለሰቡ ጀምሮ እስከ መአለም ድረስ ኮንትሪት ወይም ደግሞ የራሱን አስተዋጽኦ ያደርጋል ማለት። አቶ ያዕቆብ በጤና ሚኒስቴር ውስጥ በቀጥታ የማቆያ ቦታዎቹ የሚመለከታቸው ኃላፊ ሲሆኑ እንደ ገለጹትም ቦታዎቹን ዛሬም ጭምር በአካል ተገኝተው ተመልክተውታል። በቃለ ምልልሱ ወቅት አስረግጠው እንደተናገሩት ለበሽታው ተጋልጠው ይሆናል በሚል የተጠረጠሩ ሰዎች በማግለያ ቦታው ተገቢውን ጥንቃቄ እያደረጉ ራሳቸውን አግልለው እንዲቀመጡ መደበኛ እንቅስቃሴ የሚያደርጉ ሰዎች ደግሞ የማህበራዊ መራራቅን መመሪያ ተከትለው ጥንቃቄ እንዲያደርጉ መክረዋል። አድማጮች፣ ማህበራዊ መራራቅ ምንድን ነው? እንዴትስ ይተገበራል? ኮሮና ቫይረስ ተጋልጠው ሊሆን ይችላል ከተጠረጠሩ ሰዎች የሚወሰደው ናሙና እንዴት ይመረመራል? ውጤቱን ለማወቅስ ስንት ቀን ይወስዳል? እንዲሁም የኮሮና ቫይረስ ወረርሽኝን ለመከላከል የአፍና አፍንጫ መሸፈኛ ማስክን ማድረግ ያለበት ማን ነው? ኢትዮጵያ ውስጥ የማስክ እጥረት ለምን ተከሰተ? የሚሉና ሌሎች ዝርዝር ማብራሪያዎች የሚፈልጉ ጥያቄዎችን ይዘን በጤና ሚኒስቴር ባለሙያዎችን አነጋግረናል እነዚህን የተመለከቱ ቀሪ ዘገባዎችን በነገው ዕለት ይዤ እመለሳለሁ ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ ወደ ተከታዩ ዘገባ ከማለፋችን በፊት የቪኦኤ ዳይሬክተር አማንዳ ቤኔት መልእክት አላቸው I'm recording this from home because here at Voice of America almost all of us are now working remotely in order to help slow the spread of the coronavirus that I know has been affecting so many of you and your family. Yeah, Amanda you know Radio of our is yeah, yeah, our yeah, during this troubling time. Yeah, yeah, the የዚህን ቫይረስ ስርጭት ለመክታት እኔና የአሜሪካ ድምፅ ራዲዮ ሰራተኞች ከቤታችን ሆነን ነው የምንሰራው። የሰራተኞቻችን ጤንነትና ደህንነት ዋናው ግድ የሚለን ሲሆን፣ እናንተም በዚህ አስቸጋሪ ጊዜ ትክክለኛውን ውሳኔ ለማድረግ ለእውነተኛና ያልተዛባ መረጃ የዜና ስርጭታችንን እንደምታዳምጡ አውቃለሁ ስለዚህም የፕሮግራማችንን ስርጭት በዚህ አስቸጋሪ ጊዜም ለመቀጠል በትጋት እየሰራን ነው። ምናልባትም አንዳንድ ፕሮግራሞቻችን ላይ ለውጥ ታዩ ይሆናል። የማይተላለፉም ሊኖሩ ይችላሉ። ያ ከሆነ ደግሞ የለመዳችሁትን ጠቃሚ ፕሮግራም የት ማግኘት እንደምትችሉ እናሳውቃችኋለን። በመጨረሻም መልካም ጤናና መልካም ዕድል እመኝላችኋለሁ። We will keep enormous, so, I'd like to wish you all good luck and good health, and thank you very much. We'll hopefully be here for you. Thank you. ኮሮና ቫይረስን ኮቪድ-19ን ማቆም ይቻላል። ህመም ከተሰማው ትኩሳት ካለው የሚያስለውና የሚያስነጥሰው ከሆነ እባክዎን ለከፋ መዘዝ ጊዜና ዕድል አይስጡ። በቤት ውስጥ ማስታገሻዎችና በባህላዊ ሕክምና የተማመኑ አይረዳውትም። ፈጥነው ወደ ጤና ባለሙያ ይሄዱ። ሌሎችንም ይጠብቁ። ሲያስሉ ወይንም ሲያስነጥሶ አፉንና አፍንጫውን በክንዶ መጋጠሚያ በደንብ ይሸፍኑ። አይኖቹን፣ አፉን፣ አፍንጫውን፣ ጆሮዎቹን ላለመነካካት ይንቁ ይጠንቅቁ። እጆቹን በሳሙናና በብዙ ወራጅ ውኃ ይታጠቡ። ውኃና ሳሙና አጠገቡ ከሌለ በማንኛውም አልኮል ያብሷቸው። ከልጆች ጋር ስለ ኮሮና ቫይረስ ኮቪድ-19 ይነጋገሩ። ልጆቹ ሁልጊዜ እጆቻቸውን እንዲታጠቡ ያለመታከት ይምከሯቸው። ልጆች ከታመሙ ጓደኞቻቸውና ሌሎች የታመሙ ሰዎችን እንዲሩቅ ይንገሯቸው። በአካባቢው የሚያስለው ወይንም የሚያስነጥስ ሰው ካለ በአንድ ሜትር ያክል ይራቁ። መረጃዎችን ከባለሙያ ከባለሥልጣናትና ከታመኑ ምንጮች ብቻ ያግኙ። ባልተጨበጠ ሹክሹክታና በይባላል አይተማመኑ። ስለ ኮቪድ-19 ድብቅ ነገር የለም፣ በግልጽ ተወያዩ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችላለች። በመጨረሻው ዘገባችን ወደ ኬንያ ነው የምናልፈው። ኬንያውያን የበረሃ አንበጣ መስፋፋትን ለመግታት ኃያል ኮምፒውተሮችን እየተጠቀሙ ነው። ኮምፒውተሮቹ የአንበጣ መንጋውን ቀጣይ መምጫ ቀድመው የመተንበይ አቅም አላቸው። የአሜሪካ ድምፁ አራሻ አርበሳዲ ያጠናቀረውን ዘገባ ሀብታሙ ስዩም ወደ አማርኛ መልሶታል። በኬንያና በሌሎች የምስራቅ አፍሪካ ሀገራት የአንበጣ ወረርሽኝ የሚሊዮኖችን የምግብ ዋስትና አደጋ ውስጥ ጥለዋል። ይህን ለመግታት ናይሮቢ በሚገኝ የኮምፒውተር መቆጣጠሪያ ጣቢያ ውስጥ አንድ ብልሃት ተዘይዷል አቡባካር ሳላህ የአየር ንብረት ተመራማሪ ናቸው ይህንን ሀያል ኮምፒውተር የምንጠቀመው በተለያዩ የጊዜ ገደቦች ትንበያዎችን ለመስጠት ነው በየወቅቱ በየወሩ በየአስር ቀናት ሊሆን ይችላል በቅርብ ደግሞ የበረሃ አንበጣን እንቅስቃሴ ለመተንበይ እየተጠቀምንበት እንገኛለን። ያሉት አቡባካር የአፍሪካ የልማት በይነ መንግስታት ባለስልጣን ለተባለ ተቋም ይሰራሉ። እሳቸውና የስራ አጋሮቻቸው ያንበጣውን መንጋ እንቅስቃሴን በኮምፒውተር ታጅበው ይከታትላሉ፣ ይተነብያሉ። አቡባካር በድጋሚ የበረሃ አንበጣ የአየር ሁኔታውን የተከተለ እንቅስቃሴ በማድረግ ይታወቃል። በመሆኑም የነፋሱን አቅጣጫ፣ ፍጥነት፣ የከባቢ አየር ሙቀት የአፈር እርጥበትና የመሳሰሉትን እንለካለን። አቡባከር እንደሚሉት ይህ መረጃ የሚገኘው ጠፈር ላይ ካለ ጂኦግራፊካል መረጃ ቀባይ ሳተላይት ጋር በመቆራኘት ነው። ይህ መረጃ በየአስር ቀናቱ የበረሃ አንበጣውን የሚመለከት ጥቆማ አንበጣውን ለመከላከል ለሚሰሩ መንግስታዊ ያልሆኑ ድርጅቶች ለማድረስ አስችሏል። በዚህ መንገድ የበረሃ አንበጣውን በመቆጣጠር ረገድ ሀብቶቻቸውን ውጤታማ በሆነ መንገድ ለማዳረስ የገንዘብ ፈሰሳቸውን ለማስተካከል ይቻላቸዋል። ይህ ፈጠራና በእጅጉ አዲስ የሆነ ምላ ቴክኖሎጂ የበረሃ አንበጣን የመሰሉ የምር ችግሮችን እንዴት መፍታት እንደሚችል ማሳያ ነው ነው ያሉት ባለሙያዎች። እነዚህ ኮምፒውተሮች ባላቸው ጠቀሜታ ይስማማሉ። አሁንም ግን ሊሻሻል የሚገባ ነገር እንዳላቸው ያነሳሉ። ኬኔዝ ሙዋንጊ የሳተላይት መረጃ ትንታኝ ናቸው። ያንበጣው መንጋ እንቅስቃሴ ፈጣን በመሆኑ ከአስር ቀናት በኋላ ያንበጣው ወረራ በትንበያው በተጠቀሱና ከዚያ ባለፉ ስፍራዎች መከሰቱን እንሰማለን። ስለሆነም የተሻሉ ናሙናዎችን፣ የተሻሉ ጥራት ያላቸው መሳሪያዎችን ማዘጋጀት ያስፈልጋል። ሰዓታችንን ማስተካከልም ይኖርብናል። እንግዲህ በዚህ መልክ ነው ምርቶቻችንን ለማሻሻል እየጣርን የምንገኘው ነው ያሉት ባለሙያዎች። የአሁኑ የአንበጣ ወረርሽኝ ባለፉት ሰባ ዓመታት ከተፈጠረው ሁሉ የከፋ ነው ይላሉ። የአንበጣ መንጋ በቀን 160 ኪሎሜትሮች ያክል ሊበር ይቻለዋል። 35ሺ ሰዎችን ሊመግብ የሚችል እህልም ያወድማል። አድማጮች፣ እንግዲህ የዛሬው የጋቢና ቪ ዝግጅታችንን አጠናቀን በዚሁ ልንሰናበታችሁ ነው። ፕሮግራሙን በመምራት አብሬያችሁ ያመሸሁት ጽዮን ግርማ ነበርኩ። በማቀናበር ደግሞ ኤልያስ አስማረ አብሮን አምሽቷል። ደናደሩ እያልን በተከታዩ ሙዚቃ እንሰናበታችኋለን። ሙዚቃው ጋባዥ አለው። በእኔ በኩል ደናደሩ ሰላም፣ እንዴት ናችሁ? ድምጻዊ እና ነጠላ ዜማ ገራገር የተሰኘ ሙዚቃ ለቅቄያለሁኝ፣ እና እንደምትወዱት እና አድናቆታችን እንደሚገብሉኝ ተስፋ አደርጋለሁኝ። ለጋቢና ቢሮዬ አድማጮች በሙሉ ይህንን ዘፈን ተጋበዙልኝ።